ኢትዮጵያና ዩናይትድ ስቴትስ ዲፕሎማሲያዊ ግንኙነታቸውን ከጀመሩ ከ112 ዓመታት በላይ ሆኖታል። ከ ስልሳ አንድ ዓመታት በፊት ዩናይትድ ስቴትስን ቀዳማዊ ንጉሠ ነገሥት ኃይለሥላሴ በመጎብኘት የመጀመሪያው ኢትዮጵያዊ መሪ ናቸው። ኢትዮጵያን የጎበኙ የመጀመሪያው የዩናይትድ ስቴትስ ርዕሰ ብሔር ደግሞ ባራክ ኦባማ ሆኗል። ጉብኝታቸው ግን በተለያዩ ዓለም አቀፍ ተቋማትና ኢትዮጵያውያን ድጋፍ ድጋፍና ተቃውሞ ገጥሞታል ባለፈው ማክሰኞ ፕሬዚዳንት ባራክ ኦባማ በሁዋይት ሀውስ ቤተ መንግስት ውስጥ ከተለያዩ የሰብአዊ መብት አቀንቃኝ ግለሰቦችና የተቋማት ኃላፊዎች ጋር ውይይት አድርገው ነበር ኢትዮጵያውያን የሰብአዊ መብት ተሟጋቾችም በሥነ ሥርዓቱ ላይ እንደነበሩ በዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት የአፍሪካ ጉዳዮች አጥኚ ሚስተር ጄፍሪ ስሚስ ገልጸዋል የእሳቸው ተቋም ከጻፈው ደብዳቤም በተጨማሪ በተለያዩ አካላት የችግሩ አሳሳቢነት ለፕሬዝዳንት ኦባማ መገለጹን አስታውሰው ፕሬዚዳንቱ ከሚኖራቸው አጣዳፊ የሥራ ሁኔታ አንጻር በአጭር ጊዜ ውስጥ ለእኛ መልስ ባይሰጡም በየሀገራቱ በሚያደርጉት ጉብኝት ተጽዕኖ ያደርጋሉ ተብሎ ይጠበቃል ነው ያሉት። ኢትዮጵያ የምጣኔ ሀብት እድገት አላት። ሆኖም ግን ለተሻለ የፖለቲካና የዲሞክራሲ እድገት አልታደለችም ይሉና ሚስተር ጄፍሪ ሲቀጥል አይቀጥሉም ኢትዮጵያ ተቀናቃኝ የፖለቲካ ኃይሎችን በመደቆስ ከሰሃራ በታች ካሉት ሀገራት ውስጥ አንጋፋና ሞዴል ሀገር ናት። የሲቪኩን ማህበረሰብም እንዲንኮታኮት አድርጋለች። የሚገርመው ደግሞ ሌሎች ከሰሃራ በታች ያሉት ሀገራትም የሷን ሞዴል እንዲከተሉ እንደ በጎ ምግባር ማስተዋወቋ ነው። ፕሬዚዳንቱ ወደ አፍሪካ ተጉዘው ለአህጉሪቱ አምባገነኖች ማሳሰቢያ ቢሰጡ አይከፋም። ነገር ግን ትኩረታቸው በንግድና በጸጥታ ላይ ብቻ እንዳያደርጉት ነው ስጋታችን ብለዋል። የአፍሪካ ሕብረት ዋና ጽሕፈት ቤት በኢትዮጵያ መናገሻዋ ከተማ ይገኛል። ይህ ችግር የለውም ይሉና ችግሩ ያለበትን ቦታም ሲገልጹ ዘ ፕሮብለም ኢዝ ዊዝ ዘ ሜሴጅ ችግሩ የፕሬዝዳንት ኦባማ ኢትዮጵያን መጎብኘታቸው ለዲሞክራሲ የተሳሳተ መልእክትን ማስተላለፉ ነው። በዓለም ላይ እጅግ ሳንሱር በማድረግ ከሚታወቁ አራት ሀገራት ውስጥ ኢትዮጵያ አንዷ መሆኗን ብዙ ሰዎች አያውቁም። የፕሬዝዳንት ኦባማ ጉብኝት ይፋ ከሆነ በኋላ እንኳን ሶስት የተቃዋሚ አባላት እጅግ በረቀቀ ሚስጥር ተገሏል። በእርግጥ ይህ ጉዳይ ገና በጥልቀት ምርመራ አልተደረገበትም። በዩናይትድ ስቴትስና በኢትዮጵያ መካከል ያለ የጋራ ጉዳይ መኖሩንም መዘንጋት የለብንም። የአካባቢው የጸጥታ ሁኔታ፣ የደቡብ ሱዳን የሰላም ሂደት፣ አልሸባብን በሶማሊያ በዋነኝነት ኢትዮጵያ መጋፈጧና በአካባቢው ካሉት ሀገራት የተሻለ ፈጣን የምጣኔ ሀብት እድገት ማስመዝገቧም ዩናይትድ ስቴትስን አስደስቷል። ስለዚህም አምባገነኑን መንግስት እያዩ እንዳላዩ በመሆን ሌላው ላይ ጣታቸውን ይቀስራሉ ብሏል ሚስተር ጄፍሪ። ኤሪትራ ኦማር አልበሺር ሱዳን ኢንዳይትድ ይ ይሲሲ ያም ሆኖ የዩናይትድ ስቴትስ መንግስት ኤርትራንና በዓለም አቀፉ የጦር ወንጀለኛ ፍርድ ቤት የሚፈለጉትን የሱዳኑን መሪ አልበሽርን ይወቅሳል። ለዶይች ቬለ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ